i በአፋር በኩል ወደ ትግራይ የምግብ ተራድኦ ይዘው ሲንቀሳቀሱ በነበሩ ተሽከርካሪዎች ላይ ህወሓት ወታደራዊ ጥቃት መሰንዘሩን ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ ጥቃቱን ተከትሎ ወደ ትግራይ ምግብና ምግብ ነክ ያልሆኑ እርዳታዎችን የጫኑት ተሽከርካሪዎች እንዳይንቀሳቀሱ መደረጉን ገልጿል። ጦርነቱ ከሚካሄድበት ያሎ ወረዳ ያነጋገርናቸው አንድ የአካባቢው ነዋሪ በአፋር አርብቶ አደሮች ላይ በከባድ መሳሪያ የታገዘ ጥቃት መሰንዘሩን ተናግረዋል። ጥቃት ተሰነዘረበት ከተባለው ያሎ ወረዳ ብዙ ሕዝብ ተፈናቅሎ ወደ አጎራባች ወረዳዎችና ቀበሌዎች መሰደዱም ተሰምቷል። ዘገባው የመስፍን አራጌ ነው፤ ቀጥሎ ይቀርባል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ለኢዜአ እንደገለጹት ባለፉት ሶስት ቀናት ምግብና ምግብ ነክ ያልሆኑ ሰብአዊ እርዳታ ጭኖ በአፋር በኩል ወደ ትግራይ ክልል በመጓዝ ላይ በነበሩ ተሽከርካሪዎች ላይ ጥቃት ተፈጽሟል በዚህም እርዳታ የጫኑት 189 ከባድ ተሽከርካሪዎች ለመቆም ተገደዋል ኮሚሽነሩ አሸባሪ ሲሉ የጠሩት ህወሀት በአፋር ክልል ዞን አራት ፈንቲ ረሱ ያሉ ወረዳ በከፈተው ጥቃት የእርዳታ መስመሩ መዘጋቱን ነው የጠቀሱት ከዓለም ምግብ ፕሮግራምና ሌሎች ዓለም አቀፍ የእርዳታ ተቋማት የሚለገሱ ሰብአዊ እርዳታዎችን ወደ ትግራይ ክልል እንዲ ደርስ መንግስት ሁኔታዎችን ማመቻቸቱን የሚጠቅሱት ኮሚሽነሩ እየተፈጸመ ነው ባሉት የሽብር ጥቃት ግን የእርዳታ አቅርቦቱ መስተጓጎሉን አስታውቀዋል። ባለፈው ሳምንት መገባደጃ ከሰመራ 115 ኪሎ ሜትር ርቀት ላይ ወደ ትግራይ ክልል የምግብ እርዳታ ይዘው ሲንቀሳቀሱ የነበሩ አስር ተሽከርካሪዎች የጥቃት ሰለባ መሆናቸውን የዓለም አቀፉ ምግብ ፕሮግራም ከትናንት በስቲያ ይፋ አድርጎ ነበር። የአካባቢው ጸጥታና የአሽከርካሪዎች ደህንነት አስተማማኝ እስኪሆን ሰብአዊ ተራድኦ የያዙት ተሽከርካሪዎች እንዳይንቀሳቀሱ ማድረጉን ያስታወቀው ምግብ ፕሮግራሙ ከጥቃቱ ጀርባ ያሉት አካላ ለማጥራት እነማን እንደሆኑ ለማጣራትም ከአካባቢው ባለስልጣናት ጋር እየሰራ እንደነበርም ገልጸዋል። በሰኔ ወር ወደ ትግራይ የሚያሸጋግሩ ሁለት ቁልፍ ድልድዮች መውደማቸውን ተከትሎ ለትግራይ የሚደረገውን ተራዶ ለማድረስ በሰመራ በኩል ያለው መንገድ ወሳኝ ሆኖ መቆየቱን ድርጅቱ አስታውቋል። የማህበረሰብ አንቂና የሰመራ ከተማ ኗሪ የሆኑት አሎ ያዮ በክልሉ ዞን አራት ፈንቲ ረሱ ያሎ ወረዳ የተጀመረው ጦርነት ሳምንት እየተጠጋው እንደሆነ ይናገራሉ። የመንግስት ክፍተት ነበር ቢያንስ ህዝቡን መጠበቅ ወሳኞች ላይ መከላከያም ይሁን ልዩ ኃይሎቹን ማስቀመጥ ነበረበት። መንግስት ይሄን አላደረጉም። ይሄን አለመስራታቸው ነው አሁን ባንዴ ገብተው አርብቶ አደሩ ላይ ጥቃት የፈጸሙት አርብቶ አደሩን ያፈናቀሉት። አርብቶ አደር ሕጻናት፣ ሴቶች ሳይቀሩ ቤት ሁሉ አቃጥለዋል። መፈናቀል ብቻ ሳይሆን ሞቱም አለ፣ እንስሳት መቃጠልም አለ። በዚህም በዚህም እንስሳት ነው ጦርነቱ ከሚካሄድበት ያለ ወረዳ ያገኟቸው። አካባቢው ኗሪም በአፋር አርብቶ አደር ላይ በከባድ መሳሪያ የታገዘ ጥቃት ተሰንዝሯል ይላሉ። አፋር ህዝቢ በላሲን እየተወጋ እየነሱ በመርፊና በከባድ መሳሪያ በአፋራ ህዝብ በሰላማዊ ህዝብ ህዝብ ላይ ከባድ መሳሪያ እየተተኮሰ ማለት ነው። ሶስት ቀን አራተኛው ቀን ላይ መከላከያ መጥተዋል። ጥቃቱን ተከትሎም በርካታ የህብረተሰብ ክፍል መፈናቀሉን የማህበረሰብ አንቂው አለና ያለው ወረዳው ነዋሪ ይናገራሉ። ወደ ሁለት ወረዳዎች ላይ የሚገኘው ህዝብ እየተፈናቀለ ነው ያለው። ወዴት ነው የሚፈናቀለው? ወደ አጎራባች ወረዳዎች አፋር ወረዳዎች ነው። ለምሳሌ እዋ ላይ ወደ እዋ ይወጣሉ። ወደ አውራም ሙሉ በሙሉ በሶስት ከተሞችን በአውራ ካሏን እንደገና ደግሞ ያለውን ጭምር ሶስት ከተሞችን ሰው ወጥተዋል። ህዝቡ ተፈናቅለዋል። ጠቅላላ ወደ ጨፍራና ወደ ቦዴ ዋ አላሌ ወረዳ ወደ እስከ ጨፍራ እስከ ሰማራ ድረስ ነው ህዝቡ የተመከተው። እንደገና ደግሞ ጎዴ ቻቃ ውስጥ የገቡት ህዝቦች አለ። ጦርነቱ በጣም ከባድ ሆኖብናል። ወደ ትግራይ በሚያስገባው መንገድ የተቀሰቀሰው ጦርነት የአንድን አካባቢ ህዝብ ብቻ ለይቶ የሚጎዳ አይደለም ይላሉ አቶ አለው። በዚህ በጦርነቱ የትግራይ ህዝብ ብቻ አይደለም እየተጎዳ ያለው በእነሱ አዋሳኝ ያሉ በአማራ በኩልም ይሁን በአፋር በኩልም ሰሜናዊ ዞንም ሙሉ በሙሉ ኔትወርክ የለውም፣ ባንክ የለውም። ለስምንት ወራት ሰብአዊ ድጋፍ አላገኝም ማህበረሰቡ ማለት ነው። አሁን ስጠቀሙበት ይሄንኛው አሁን ይሄ ዞን አራት በኩል ያለው መንገድ አቋራጭ ነው፣ ለትግራይም አቋራጭ ነው፣ ወደ ትግራይም ለመግባትም አቋራጭ መንገድ ነው። ይሄን መንገድ ነው እነሱ አሁን ጫፍ ላይ የተቆጣጠሩትና ወደ ክልላቸው ሲሄድ የነበረ መንገድ ከአፋር በኩል ሲሄድ የነበረ መንገድ እንደዘጉ ነው አሁን የሚታወቀው ና እዛ ቦታ ላይ ያለው ማህበረሰብ ጉዳቱ ምን ይሁን የሚለው ይታወቃል። ወደ ረሃብ ነው ማህበረሰቡ እየሄደ ያለው የነሱ ጉዳት ግን አብረው የሀገር ጉዳት እየሆነ ነው ያለውን ለዓለም አቀፉ ማህበረሰብና ለኢትዮጵያውያን ይድረስ ባሉት መልእክታቸው የያለ ወረዳው ነዋሪ ይህም ብለዋል። አሜሪካን ሴኔተሮቹን በጁንታ ጊዜ መግለጫ ያወጣል በእኛ ጊዜ መግለጫ ካላወጣ ይሄ አያወጣን። ሰላማዊ ህብረተሰብ ነው። የህብረተሰብ ህብረተሰብ አፋር ህዝቢ ጦርነት አይቶ አያውቅም። ጦርነት ካለ ስንግልና ነው በአፋር ህዝቢ የሚጠራው እንጂ ጦርነት ጁንታ ነው በመጀመሪያ ጊዜ ያደረግብን። ይሄ ደግሞ የኢትዮጵያ ህዝብ የጠቅላላ መረዳት አለበት። ይሄ ሰላማዊ ህብረተሰብ አማራ ክልልም በኦሮሚያም በሌላም ሌለው በምግብ ድጋፍም ሆነ በሌላም ወደ አፋር ክልል መደገፍ አለበት። ተፈናቀሉ በተባ ባሉት የህብረተሰብ ክፍሎች እና በአጠቃላይ የክልሉ ጸጥታ ጉዳይ ከአፋር ብሔራዊ ክልላዊ የመንግስት መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካልንም። ይሁን እንጂ የክልሉ መንግስት አሸባሪና ጁንታ ሲል የጠራው ህወት በፈንቲ ረሱ ዞን በያሎ ወረዳ በኩል በአርብቶ አደሮች ላይ ጦርነት መክፈቱን ግን ከቀናት በፊት መግለጹ ይታወቃል። የስልክ መስመር በመቋረጡ ምክንያት የህዋትን ምላሽ ማግኘት ባይቻልም ላጃንስ ፍራንስ ፕሬስ አስተያየት የሰጡት የህዋት ቃል አቀባይ ጌታቸው ወረዳ በአፋር አካባቢ እርምጃ መውሰዳቸውን አምነው አላማው ከኦሮሚያ ክልል አካባቢ የመጡ ሚሊሻዎችን መበተንና ወደ መጡበት መመለስ እንደሆነ ገልጸው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ